በአዲስ አበባ ዛሬ በተካሄደ ጸረ መንግስት ተቃውሞ ሰልፍ ፖሊስ ከአስር የሚበልጡ ሰዎች ማሰሩን የፈረንሳይ ዜና ወኪል ኤኤፍፒ አስታወቀ። ዜና ወኪሉ እንደዘገበው ከታሰሩትና በደረቅ ጭነት ማመላለሻ ተሽከርካሪ ከተወሰዱት መካከል አንዳንዶቹ መደብደባቸውን በፊታቸው የታየው ደም ጠቁሟል። የዛሬውን የተቃውሞ ሰልፍ የጠሩት የኦሮሞ ተቃውሞ ፓርቲዎች መሆናቸውን ዜና ወኪሉ አመልክቷል። ግዙፍ የፖሊስ ስምሪት በተደረገበት በመስቀል አደባባይ በተካሄደው ተቃውሞ ሰልፍ ላይ የተገኙት ወደ አምስት መቶ የሚጠጉ ሰልፈኞች ነፃነታችንን እንፈልጋለን የፖለቲካ እስረኞቻችን ይፈቱልንና ሌሎች መሰል መፈክሮችን አሰምተዋል። ፖሊስ ተቃውሞውን ወዲያው መበተኑን ተያይዞ የወጣው ዜና አስታውቋል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የብሔራዊ አንድነትን የሚያሰጉ የተቃውሞ ሰልፎች እንዳይደረጉ ትናንት እገዳ በማሳረፍ ፖሊስ ተቃውሞዎቹን ለማከላከል ባለው ኃይል ሁሉ እንዲጠቀም ጥሪ አስተላልፈዋል። የተቃውሞ ሰልፎች በሌሎች የኦሮሚያ ክልል አካባቢዎችን መካሄዳቸውን የአይን ማኞች ገልጸውልናል። የአይን ማኞቹን ምስክርነት ከዜናው በኋላ በሚቀርብ ዝግጅት እናስደምጣችኋለን። በተያያዘ ዜና በጎንደር ከተማም ትናንት በተካሄደ ተቃውሞ ወቅት በተፈጠረ ግጭት ሁለት ሰዎች መሞታቸውን የዜና ምንጭ ሮይተርስ ዘገባ አስታወቀ። ግጭቱ የተነሳው ፖሊስ የወልቃይት ጠገዴን የማንነትና የድንበር ጥያቄን በተመለከተ የተጀመረው የተቃውሞ ዘመቻ መሪዎች ከሆኑት አንዱን ወደ ፍርድ ቤት ባቀረበበት ጊዜ እንደነበር አንድ ስማቸው እንዲጠቀስ ያልፈለጉ በቦታው የነበሩ ግለሰብ ለዜና ምንጭ ሮይተርስ ገልጸዋል። የአማራ ክልል መስተዳድር ኃላፊ አቶ ገድሉ አንዳርጋቸው ሰው ስለመሞቱ መሞቱ ለጋዜጠኞች ባይናገሩም ተቃውሞ ሕገወጥ እንደነበርና የጸጥታ ኃይላት በተቃውሞ በሚሳተፉ ላይ እርምጃ እንደሚወስዱ አስታውቀዋል። አንድ በስልክ ለዜና ምንጩ ቃላቸውን የሰጡ የዘመቻው አባል በጎንደር መሃል ከተማ ሁለት ሰዎች በጥይት ተኩስ መገደላቸውን ገልጸዋል። ይህ በዚህ እንዳለ የሰማያዊ ፓርቲ ለነገ በባህር ዳር ከተማ ጠርቶት የነበረው ተቃውሞ ሰልፍ መሰረዙን የአዲስ አበባ ዘጋቢያችን ዮሐንስ ገብረ እግዚአብሔር ቀደም ሲል በስልክ ገልጾልናል። የሰማያዊ ፓርቲ በባህር ዳር ለነገ ታላቅ ሰላማዊ ሰልፍ ጠርቶ እንደነበረ ይታወቃል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ለገሰ ተፈረደኝ አሁን በዚች ደቂቃ ስልክ ደውለውልኝ ነበረና ይህን ሰላማዊ ሰልፍ በተለያዩ ጫናዎች ምክንያት በእኛ በኩል ለሌላ ላልተወሰነ ቀን መተላለፉን እንድትገልጹልን፣ ህብረተሰቡም ያው የኢንተርኔት አክሰስም ምንም ነገር የለም ብለው የስልክ ቃለ መጠይቅ ሰጥተውኛል። ምክንያታቸው ደግሞ ጫና ስለበዛብን የሚል ነው። በተጨማሪ ደግሞ ከዚህ ከ ሰማያዊ ፓርቲ ከዋናው ጽህፈት ቤት ከአዲስ አበባ ወደ ክልሎች ወደ ደሴ ወደ ባህር ዳር ሊላኩ የታሰቡ ብሮሸሮች፣ ባነሮች ይዘው የነበሩ ሁለት አባሎቻቸው በፖሊስ መታሰራቸውን፣ ባህር ዳር ደግሞ ከዚህ ሰልፉን ሊያስተባብሩ የሄዱና እዛው የነበሩ የሰማያዊ ፓርቲ አባላት በፖሊስ ታፍነው የት እንዳሉ እስካሁን ስለማናቅ ሰላማዊ ሰልፉን ለሌላ ጊዜ መተላለፉን መግለጽ እንፈልጋለን ብለውኛል ምክትል ሊቀመንበሩ።